የአዲስ አበባ ከተማ ወጣቶችና በጎ ፈቃደኞች ማስተባበሪያ ቢሮ ከአንድ ሚሊዮን በላይ በጎ ፈቃደኞችን አስተባብሮ መልካም ነገሮችን ለከተማዋ መስራቱን ለአሜሪካ ድምፅ ራዲዮ ተናግሯል። የቢሮው ኃላፊ አቶ ኃይለ ሰማያት መርሃ ጥበብ ወጣቶችን ከመሰል የበጎ ፈቃደኝነት እንቅስቃሴዎች የሚያሸሹ አሰራሮችን ለማስወገድ ያላቸውን እቅድም አጋርተውናል። ሀብታሙ ስዩምና አቶ ኃይለ ሰማያት ያደረጉት ቆይታ የሚጀምረው ቢሮቸው መቼ ስራ እንደጀመረና ዋነኛ ግቡ ምን እንደሆነ ከሚያብራሩበት ነው። ወደ ስድስት እና ሰባት ወር አካባቢ ሆኖታል ማለት ነው ከተቋቋመ የተቋቋመበትን ምክንያት ያለፈውን ዓመት ሀገራዊ ለውጥ ተከትሎ የተጀመረ የመደጋገፍ እና የመተሳሰብ ተግባራቶች ነበሩ። ያንም ተከትሎ ይሄ ፕሮግራም በደንብ በተደራጀ ሁኔታ በመንግስት አስተባባሪነት እና መሪነት ቢከወን የህብረተሰቡን የመደጋገፍ ባህል እንዲሁ ሀገሪቱም ካለችበት የአንዳንድ መልካም ካልሆኑ ሁኔታዎች ሊመልሰን እንደሚችል ሊሆን እንደሚችል በመታመኑ በአዲስ አበባ ከተማ አስተዳደር ምክር ቤት የወጣቶችና የበጎ ፈቃድ ማስተባበሪያ ቢሮ ሆኖ ተቋቁሟል ማለት ነው። ያው ከስሙ መረዳት እንደሚቻለው የበጎ ፍቃድ አገልግሎትን ማስተባበርና መምራት ነው ስራው ማለት ነው። እንግዲህ ይሄ አንድ መንፈቅ አሳለፋችሁ። በዚህ ጊዜ ውስጥ አበይት የሚባሉ የበጎ አድራጎት ስራዎችን አስተባብራችኋል ወይ? እነዚህ እነዚህን አስተባብረናል፣ እነዚህ እነዚህን ሰርተናል የምትሏችኋል ወይ? እስኪ የተወሰኑትን ይጠቃቅሱልኝ። እንግዲህ በከተማ ውስጥ በይፋ የዘንድሮ የክረምት በጎ ፍቃድ አገልግሎት ስጦታ ለአዲስ አበባ በሚል መርህ ነው የተጀመረው። ይህም በክቡር ከንቲባ አማካኝነት የተጀመረ ነበረ። በዚህ በክረምት በበጋ ደግሞ የተለመዱትን የበዓል ስጦታና የከተማ ጽዳት እንዲሁም የእስልምናና የክርስትና እምነት በዓላት ላይ የከተማዎችን የቦታዎችን ጽዳት የጥምቀት፣ የኢድ አልፈጥር፣ የመስጊዶች ጽዳት እንደዚህ አይነት ተግባራቶችን ከማከናወን በላይ በበጋ የተወሰኑ የአረጋውያን ቤትን በመጠገን ወደ ሶስት መቶ ሀምሳ በላይ የሚሆኑ ቤቶች ማስረከብ ችለን ነበር በተለይ ግን የክረምቱ የበጎ ፍቃድ አገልግሎት ነበር ትልቅ ትኩረት ተሰጥቶት የተሰራ ያው በተለመደው ሁኔታ የችግኝ ተከላ የደም ልገሳ የተማሪዎች ቁሳቁስ ማሰባሰብ ትምህርት ማጠናከሪያ ትምህርት መስጠት የትምህርት ቤት እድሳት በአጠቃላይ የችግኝ ተከላውን ጨምሮ ብዙ ተግባራቶችን ሰርተናል። የትራፊክ አገልግሎት እንዲሁም በዚህ ዓመት ተጀምሮ በክቡር ጠቅላይ ሚኒስተሩም እውቅና የተሰጠው በሆስፒታሎች ውስጥ የነበረ የበጎ ፈቃድ አገልግሎት ሕሙማንም መርዳት ነበር። እነዚህ ተግባራቶች ላይ በብዛት በሚገርም ሁኔታ ከፍተኛ ውጤት ነበር ያገኘ ነው። በተለይ በተለይ በአዲሱ ሆስፒታል ውስጥ ተግባራታችን ብዙ ታዳጊ ወጣቶችን ያፈራንበት እንደመሆኑ መጠን ታዳጊዎቹም ቅንና ቀጥተኛ የሆነ በጎ ፍቃደኝነታቸውን ሲያሳዩ ነበሩ። እንደዚሁ ደግሞ ትራፊክ አገልግሎት ላይ የአዲስ አበባን ከተማ የትራፊክ መጨናነቅ በጠዋትና ማታ ፀሐይና ብርድ ሳይፈሩ ሁሌም ቁመው የህብረተሰቡን የሚያስተናግዱ ታዳጊዎችም እንደዚሁ በዚህ ፕሮግራም ላይ ትልቁን ድርሻ የተወጡ ነበሩ። በደም ልገሳው የአዲስ አበባ ከተማ ህዝብ ከሚጠበቀው በላይ ተነቃንቆ በመውጣት የመንግስት ሆስፒታሎች በተለይ የነበረባቸውን የደም እጥረት ሁሉ መፍታቱ በሚያስችል ደረጃ ነው። እጅግ በቁጥሩ ብዙ የሆነ ሰው እስከ ሀያ ሺህ ዩኒት ደም ነው ማሰባሰብ የተቻለው ማለት ነው። በችግኝ ተከላው ላይ የአረንጓዴ አሻራ የጠቅላይ ሚኒስትሩ ጥሪም ታክሎበት በከተማው ውስጥ ከፍተኛ የሆነ መነቃቃት ተፈጥሮ እንዲሁም የክቡር ከንቲባ መርታውትም ስለነበረ በከፍተኛ ደረጃ የተሰራ የተግባር ነው። አንዱ አቶ ሀይለ ሰማያት በስካሁኑ ቆይታችሁ ምን ያክል ወጣቶችን ወደ በጎ ፈቃደኝነት የስራ እንቅስቃሴዎች ውስጥ አምጥታችኋል? በእርግጥስ አዲስ አበባ የወጣቶችን በጎ ፈቃደኝነት የምትፈልግ ከተማ ናት ወይ? ምን ያክል አስፈላጊ ነው ይሄ እንቅስቃሴ የሚለውን አብረው ይንገሩን። በእኛ እስከ አንድ ሚሊዮን ወጣቶችንና ግን አሁንም የህብረተሰብ ክፍል ነበር ማሳተፍ የፈለግ ነው። ግን የአረንጓዴ አሻራ ቅርቢ ቁጥሩን ከዛ በላይ እንዲሄድ አድርጎታል ማለት ነው። ግን በሌሎችም ተግባራት ብዙ ተሳታፊዎች ስለነበሩ በቁጥር ደረጃ ከምንፈልገው በላይ ሂዷልኝ፣ ኦልሞስት ህብረተሰቡ በሙሉ ያነቀነቀ ነው ብለን መውሰድ እንችላለን። በትግግሞሽም እስከ ሶስት ሚሊዮን ህዝብ አካባቢ ተሳትፎበታል ተብሎ መውሰድ ይቻላል። ከዚህ ባሻገር ግን አስፈላጊነቱ ላይ ምንም ጥርጥር የለም። በሰለጠኑ ሀገሮች የበጎ ፈቃድ አገልግሎት የውዴታ ግዴታ ሆኗል እና የክብርም ጉዳይ ነው በጎ ፈቃደኛ ሆነው አገልግሎት መስጠት ለሀገራቸው ለወገናቸው ትልቅ ክብር የሚያሰጥ ነገር እንደመሆኑ መጠን አሁን በከተማ ውስጥም ሆነ በአገሪቱ ላይ ያሉት መሪዎች ይህንን ሀሳብ የሚያበረታቱ ስለሆኑ ወደፊት በህግ ማዕቀፍ ድጋፍ አግኝቶ በፖሊሲ ታግዞ የትኛውም ወጣት ሀገራዊ አገልግሎት የሚሰጥበት ሁኔታ ይመቻቻል ብለን እናስባለን። ብዙ ጊዜ ወጣቶች በበጎ ፈቃደኝነት እንቅስቃሴ ውስጥ ለመሳተፍ ሲሞክሩ በየደረጃ የሚገጥሟቸው የቢሮክራሲ ጉዳዮች ይሄ የጋለ ስሜታቸውን ሲያቀዘቅዝባቸው ይታያል። የተጀመረው መልካም ነገር እንዳይጓተት ምን አይነት ክትትል ታደርጋላችሁ? ምን አይነት የመፍትሄ ሀሳቦች አሏችሁ? አንደኛ በግለሰቦች መለዋወጥ ላይ ጥገኛ የማይሆን ስርዓት መፍጠር ነው። እዚህ ቦታ ላይ ሀይለ ሰማት ቢነሳ ስርዓቱን ቀጥሎ የተሻለ ነገር እንዲሰራ ተቋማዊ የማድረግ ጉዳይ ነው። ስለዚህ ይሄ በመጀመሪያ ተቋሙ እንደ ተቋም መቋቋሙ ነው ትልቁ ድል ብለን የምንወስደው። እንዳልከው በተወሰነ ደረጃ የተለያዩ ፍላጎት ያላቸው የህብረተሰብ አካላት ወይም ግለሰቦች ቢሮክራሲውን ትንሽ ሊፈትኑት ይችላሉ። እስኪ እሱን በሂደት ምና ይሆናል። ግን ሪላቲቭሊ አሁን በጎ ፈቃደኞቹ ሌላ ፍላጎት ይዘው አይደለም የሚመጡት፣ ማድረግ ስለሆነ በዚህ ጊዜ የመጡ በጎ ፈቃደኞች በደንብ ተስተናግደው ሄደዋል ብለን መውሰድ እንችላለን። ግን እስቲ ክፍተት አይኖርም ማለት አይቻልም።